ኮቪድ-19 ኢትዮጵያ ውስጥ ያለውን ስርጭት ለመግታት በሚል ዓላማ ዋይጂቲ ወይም ዩጋተስ በማለት ራሳቸውን የሰየሙና በአሜሪካን ሀገር በተለያዩ ግዛቶች የሚኖሩ ሰባት የሕክምና ባለሙያዎች አጭር ስርዓተ ትምህርት ቀርጸው ወደ ኢትዮጵያ ልከዋል። ይህ የሕክምና ስርዓተ ትምህርትም በዋናነት በክልል የገጠር ከተሞች ለሚኖሩ የጤና ኤክስቴንሽን ሰራተኞች ማሰልጠኛ የሚውል ሲሆን የጤና ጥበቃ ሚኒስቴርና ለሚመለከታቸው አካላት እንዲታይ ተልኳል። ዶክተር ታፈረ ንጋት በካሊፎርኒያ ሳን ኦውትን ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። ስለ ቡድኑ እንቅስቃሴ እንደሚከተለው ያስረዳሉ። አሁን የወረርሽኙ የመስፋፋት ፍጥነት እጅግ በጣም አስከፊ ከመሆኑ የተነሳ የቻልነውን እኛም አንዳንድ ነገር ብናደርግ ይቻላል ብለን በየግላችን የምናደርገውን ጥረት በአጋጣሚ ተገናኝተን ለምን አንድ ላይ አናደርገውም ብለን ነው ስራውን የጀመርነው እና ስራው የሚያተኩረው ለኢትዮጵያ ውስጥ ላሉ የጤና ባለሙያ ምድብ ውስጥ የማይገቡ ነገር ግን በአካባቢው ውስጥ ከህብረተሰቡ መካከል ያሉ የማህበረሰብ ጤና ሰራተኛ የሚባሉትን ባለሙያዎች መሰረታዊ የሆነ ስለ ኮቪድ አስራ ዘጠኝ እውቀት በመስጠት እነሱን መልሶ ለሚደረገው የወረርሽኝ መቋቋምና መግታት ወይም መከላከል ስራ ምናልባት ወረርሽኙ ተስፋፍቶ ወደ ገጠር ወደ ራቅ ወደ አለ ክፍለ ሀገር ቦታዎች ከደረሰ በዛን ጊዜ ከጤና ተቋማትና ጤና ባለሙያዎች ጎን በመሆን ህሙማንን በመለየት የጠናበትን ካልጠናበት በመለየት ቶሎ ወደሚያስፈልገው ቦታ ለማድረስ እንደገና ደግሞ ህሙማኑ ምልክት ባሳዩ ጊዜ ተደናግጠው ተቻኩለው ወደ ጤና ተቋማት በመሄድ በሽታው እንዳይዛመት የበለጠ እንዳይሰራጭ እንደገናም በጤና ተቋማት ላይ ጫና እንዳይፈጠር ለማድረግ ወሳኝ ሚና ይጫወታሉ ብለን ስለምናምን ለእነሱ እውቀትና ግንዛቤ ለማስጨበጥ በቡድኑ ውስጥ ያሉት አባላት እርስ በእርሳችን ተነጋግረን ሁሉም ሰው ያለምንም ማቅማማት ፈቃደኛ በመሆን በአስር ቀን ውስጥ ባልሞላ ጊዜ ውስጥ ነው ስልጠና የሚረዳ ማቴሪያል ወይም ደግሞ ትምህርት ነው የቀረት ነው። ዶክተር ታፈረ ይሄ አጭር ስርዓተ ትምህርት በቀላሉ ተቀርጾ በቪዲዮ መልክ እንዲሁም የኢንተርኔት አገልግሎት ሲኖር ደግሞ በስካይፕ እና በስልክ እንደሚሰጥ ገልጸው ይህም ደግሞ የገንዘብና የጊዜ ብክነትን በመከላከል ኮቪድ አስራ ዘጠኝን ለመዋጋት የሚደረገውን ጥረት ያፋጥነዋል ይላሉ። ሄልት ኤክስቴንሽን ወርከርስ በእንግሊዝኛው ወይም ደግሞ የአካባቢ የማህበረሰብ ጤና ተጠሪ የሚባሉ በመካከል ሆነው የጤና አገልግሎት የሚሰጡ ባለሙያዎች እንዳሉ እናውቃለን። ስለዚህ ምናል እንደዚያ ካለ ለምን እነዚህን ባለሙያዎች አጭር ጊዜ ግንዛቤ የሚያስጨብጥ የመጀመሪያው እራሳቸውን እንዴት እንደሚጠብቁ ከዚህ ወረርሽኝ፣ ከዚያ በኋላ ደግሞ እንዴት አድርገው ሌላውን ሊረድ እንደሚችሉ ቀለል ያለ ፈጣን የሆነ ኮርስ ብንሰጣቸው፣ እንዲሁም እኛ ከዚህ በስካይፕ የራሱ ለመስጠት ፈቃደኛ ነው ሁላችንም እና ከዚያ በኋላ ኢትዮጵያ ውስጥ ያሉ ባለሙያዎችም ሊያደርጉት ይችላሉ ብለን ስላመንን፣ አንደኛ በስልጠና ጊዜ ላለማጥፋት ይለው የአንድ ሳምንት የሁለት ሳምንት የሶስት ሳምንት ኮርስ ሲባል ጊዜው የሚሰጣ አይደለም እና ፈጣን የሆነ ትንን የግንዛቤ ማስጨበጫና ቴክኒክ ብንሰጣቸው ይጠቅማል ብለን ስላሰብን ቶሎ ብለን ካሪኩሎም ቀረጽ ነው። ለምን ያን እንደሚያስፈልግ ደግሞ ማብራሪያ ጨመርንበት። ከዛ በኋላ ተከፋፍለን ሁላችንም በየ ወደ ኢትዮጵያ መደወል ጀመርን ማለት ነው። እንደውል በጣም ጥሩ ምላሽ ነው ያገኘ ነው። በኢትዮጵያ ውስጥ የኮቪድ አስራ ዘጠኝ የመከላከል ግብረ ሀይል በየ ክልሉ እዚህ ከተማዎቹ እንደተዋቀሩ አገኘን። ከዚያ በኋላ በየክልሉ ያሉ ታስክፎርስ ወይም ደግሞ ግብረ ኃይል ወኪሎቻቸውን በኢሜይል እና በስልክ እየደወልን ሀሳባችንን አካፈልናቸው። አንዳንዶቹ እንግዲህ ይሄ ጽሑፍ እና ይሄ ትምህርት ማቴሪያሉ ደርሷቸዋል። አሁን በአማርኛ አለን፣ በትግርኛ አለን፣ በኦሮምኛ አለን። የሚቀጥል በሶማሊኛና በአፋረኛ ለመተርጎም ሀሳብ ይዘናል። አሁን ያለው በወረቀት ላይ የሰፈረ ሞጁ ሊባል ይችላል። ሥርዓተ ትምህርት ደግሞ ካሪኩለም ነው አይነት መንገድ ደግሞ ሊሰራ ይችላል። ለምሳሌ አሁን የሚያስብ ነው የመጀመሪያውን ሰልጣኞች ስናሰለጥን ቪዲዮ እንዲቀረብ ተደርጎ ከዚያ በኋላ እኛም የማንፈልግበት ሐኪም የማያስፈልገው ሌላ በጣም የሰለጠነ የጤና ባለሙያ የማያስፈልገው ቪዲዮ እየተላከ ለምሳሌ በኢንተርኔት ዌቢናር ይባላል በዛ ሁሉ እየተለቀቀ ሰዎች የሚታወቀው አሁን ስልጠናውን የሚከታተሉበት መንገድ ነው የሚጠየቀው ማለት ነው። ከዚህ አኳያ ቪዲዮዎችን ወይም ኦንላይን የተቀመጠ የስልጠና ቪዲዮ ተደርጎ ሊዘጋጅ ይችላል። በጣም ቀላል ይህንን ማዘጋጀ ይህንን ሁሉ አስበንበታል። ሲጀምሩም መመዘኛ አለን፣ ሲጨርሱም ደግሞ እዛ ውስጥ ራሱ ጥያቄዎች አሉ። በጥያቄና መልስ መልክ ነው የተዘጋጀው። ሊገመገም ነው በጣም ዶክተር ታፈረ ዋይጂቲ ከኢትዮጵያ የኮቪድ-19 መከላከያ ግብረ ኃይል ምላሽ እንዳገኘ የትምህርት ማገዣውን አሟልተው እንደሚልኩ ገልጸው፣ ይህ አጭር ስርዓተ ትምህርትም መንግስት በቅርቡ ጥሪ ላደረገላቸውና ጡረታ የወጡ ባለሙያዎችም በአጭሩ ወደ ስራ እንዲመለሱ ያግዛልን ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።